Voice of America <laughs> be way. Federal declared Hig. የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ተቀዳሚ ምክትል ሊቀመንበር አቶ በቀለ ገርባ ለዋስ መብታቸው መታገል የሰጡት መልስ ተገቢ ያልሆነና ሕግን ያልተከተለ ነው ሲል መልስ ሰጠ። የፌዴራሉ ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በአቶ በቀለ ላይ የፌዴራሉ ከፍተኛ ፍርድ ቤት የሰጠውን ውሳኔ እንዲያጸናለትም ጠይቋል። መለስካቸውማ ዝርዝር አለው። ጠቅላይ አቃቢ ሕግ ትናንት ለፌዴራሉ ጠቅላይ ፍርድ ቤት ሰበር ሰሚችሎት በጻፈው የመልስ መልስ ተጠሪው አቶ በቀለ ገርባ ፍርድ ቤቱ በዋስትና መብታቸው በሰጠው ግድ ላይ የሰጡትን መልስ ተገቢ ያልሆነ እና ሕግን ያልተከተለ ነው ብለዋል። አቃቤ ሕግ በሰጠው መልስ እንደዘረዘረው ያቀረቡትን የዋስ መብት ጥያቄ ውድቅ ባደረገባቸው የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አራተኛው ወንጀል ችሎት መደበኛ ያልሆኑት ዳኛ ማለትም የፍርድ ቤቱ ፕሬዚዳንት በተሰየሙበት ችሎት መሆኑን በማስታወስ አቶ በቀለ ገርባ ያነሱት ክርክር የህግ መሰረት የለውም ብለዋል። የከፍተኛው ፍርድ ቤት ውሳኔም ፖለቲካዊ ነው ያሉት ተገቢ ያልሆነና ህግን ያልተከተለ በመሆኑ ተቀባይነት የሌለው ነው ሲል አቃቤ ሕግ በማመልከቻው ተከራክረዋል። በመጨረሻም አቃቤ ህግ የተጠሪን መልስ ውድቅ በማድረግ የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚችሎት የሰጠውን ውሳኔ በመሻር በፌዴራል ከፍተኛ ፍርድ ቤት የተሰጠውን ውሳኔ እንዲያጸና አመልክቷል ሰበር ሰሚችሎት በጉዳዩ ላይ ውሳኔ ለመስጠት ለታህሳስ 17 2010 ዓ ም ቀጠሮ ቆርጧል አቶ በቀለ ገርባ ቀደም ሲል በፌዴራሉ ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት ተነፍጌ ያለሁ ባሉት የዋስ መብት ለጠቅላይ ፍርድ ቤቱ ይግባኝ ሰሚ ችሎት ቤት በማለት ይህው ፍርድ ቤት በ30 ሺህ ብር ዋስ በእስር ተፈተው ጉዳያቸውን በውጭ ሆነው እንዲከታተሉ ወስኖላቸው ነበረ። አቶ በቀለ ገርባ ከሌሎች ሶስት የኦፌኮ አመራር አባላትና ሌሎች ተከሳሾች ጋራ በሽብር ወንጀል ተከስተው የነበረ ቢሆንም የፌዴራሉ ከፍተኛ ፍርድ ቤት አራተኛ ወንጀል ችሎት አቶ በቀለ ገርባ በመደበኛ ወንጀል ክስ እንዲከላከሉ መበየኑ አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ